The Voice of America። አንድ ፓርቲ ከምክር ቤት አባልነት ሊያስቀረኝ አይችልም። ይህንን ያሉት የህወሀትን ውሳኔ ባለመቀበል በትናንትናው የፓርላማ ስብሰባ ላይ የተገኙት ከየካ ክፍለ ከተማ ምርጫ ጣቢያ አስራ ስድስት ህወሀት ኢህአደግን ወክለው የተወዳደሩትና ላለፉት አምስት ዓመታት በፓርላማ አባልነት የቆዩት የህወሀት አባል ያየሽ ተስፋ ሁኔ ናቸው። የመረጠኝ ሕዝብ ነው ብለዋል። እንደ ራሴ ያየሽ ለአሜሪካ ድምፅ በሰጡት ቃል ጽንፍ ይዞ መሄድ የምመርጠው ነገር አይደለም። እስክንድር ፍሬው ነው ያነጋገራቸው። እንደ ራሴ ያየሽ ውሳኔያቸውን በማብራራት ይጀምራሉ። መገኘት የወሰንኩት መገኘት ስላለብኝ ነው። እኔ ማምነው የሕዝብ ውክልና ይዤ ስለገባው የሕዝቡን ድምፅ ነው ማክበር ያለብኝ ቅድሚያ መስት ያለብኝ ብዬ ስለማምን አንድ ፓርቲ ተነስቶ አትግኝ ስላለ ከምክር ቤት አባልነቴን ሊያስጠረኝ የማይችለው ማንዴቱም የፓርቲው አይደለም ተመራጭ ሆኜ ሆኜ እስከገባው ድረስ የመረጠኝ ህዝብ ነው። ለእኔ የወከለኝና ና ያነሳኝም ሊያስቀጥለኝም የሚችል ያ ህዝብ ነው ብዬ ስለማምን መርሁም ያ ስለሆነ በዛ መር ስለማ እንግዲህ አንዱ የተፈጠረው ልዩነት በህወሓትና በፌዴራል መንግስቱ ወይም በፓርላማው ወይም በፌዴሬሽን ምክር ቤት ወይም በምርጫ ቦርድ መካከል፣ አሁን ያለው መንግስት የስልጣን ዘመን መራዘም የለበትም፣ ምርጫው በተያዘለት ጊዜ ሰሌዳ መካሄድ አለበት በሚል ከህወሓት ወገን የሚነሳው ተቃውሞ በፌዴራል መንግስቱ አካላት ደግሞ ምክር ቤቶቹን ጨምሮ ህጋዊ መስመሩን ተከትሎ ነው ይህ የስልጣን ጊዜ የተራዘመው በኮሮና ቫይረስ ምክንያት። ስለዚህ በህጋዊ መስመር ነው እየሄድን ያለ ነው የሚል ነው። እነዚህ ናቸው ልዩነቶቹ። እና እርሶ ከዚህ አንጻር ያለት አረዳድ እንዴት ነው? የሚያረዳድ ምንድን ነው? አሁንም አንተ በሁለተኛው ሀሳብ እንደገለጽከው የምርጫ ዘመኑ በአምስት አመት እንደሚያበቃ ቃለሁ የሚለው ሆኖም ግን የህገ መንግስታችን ትርጓሜ በሀገር ላይ ከፍተኛ ችግር ሲያጋጥም በተባለ በየአምስት አምስት አመቱ ምርጫ ማካሄድ ባይቻል ምን መሆን አለበት የሚል ሙሉ የሆነ ሀሳብ የተገለጸበት ሁኔታ የለም። ሁላችን እንደምናውቀው ይህንን ወረርሽኝ በሽታ በሀገራችን ፍርሃት እና ስጋት ሲፈጥር ደግሞ ግለሰቦች የፈጠሩት አይደለም ወይ መንግስት የፈጠረው ወይ የእኛ ተመራሽ ጥያቄ የፈጠር ነው አይደለም። በሚታወቀው በዓለም ላይ ተከሰተ፣ በሀገራችንም ችግርና ስጋት የበቀረበት ሁኔታ ነው የነበረው። ስለዚህ የምርጫ ቦርዱ ይህን መሰረት በማድረግ ከአቅም በላይ ስለሆነ ምርጫው ማካሄድ እንደማይችል ለተወካዮች ምክር ቤት ሀሳቡን አቅርቦ እኛ ተወካዮች ምክር ቤት ደግሞ ሀሳቡ ተያይተን ነገሩ ልክ መሆኑ ውሳኔ ያሳልፈናል። ግን ማራዘም የሚቻለው በተለያየ አማራጮች ቀርቦ ይህንን አማራጮች እንዲያዩት ለፌዴሬሽን ምክር ቤት ተሰጥቷቸው ኃላፊነት፣ ምክንያቱም እነሱ ናቸው የህገ መንግስት ትርጓሜን በተመለከት የሚመለከታቸው ኃላፊነት የተሰጣቸው በህገ መንግስቱ መሰረት። ያ ሆኖ የፌዴሬሽን ምክር ቤትም የህገ መንግስት አጣሪ ጉባኤ መሰረት በማድረግ በህገ መንግስቱ በተቀመጠበት አግባብ የህግ ባለሙያዎች በደንብ አይተውት መርምረውት የሚመለከታቸው አካላት ከጤና አንጻር፣ በምርጫ ቦርድ እንቅስቃሴ አንጻር፣ በሀገራችን በነበረው ችግርና ስጋት አንጻር ሳይቶ ምርጫው እንዲራዘም ተወስኗል ማለት ነው። ስለዚህ እኛ የተወካዮች ምክር ቤት ያለ ነው በህገ መንግስቱ መሰረት ነው። እስከዚህ ህገ መንግስትን ማክበር አለበት። ህገ መንግስት በተሰጠው መርሃ አግባብ መሰረት ምርጫ እንዲራዘም ሆኗል ማለት ነው። ሁላችን ላየ ነው። ስለዚህ ህጋዊ አካሄድ ነው ብዬ ነው ማምነው። ስለዚህ ይህንን ሀሳብ ነው እኔ የምደግፈው። ይህን ሀሳብ ተከትዬ ነው አሁን በሁለቱ ምክር ቤቶች የጋራ የመክፈቻ ስነ ስርአት ላይ ወይ ደግሞ በስድስተኛው አመት የስልጣን ዘመን መጀመሪያ ስነ ስርአት ላይ መገኘት ህይወት ከታወቀ በኋላ ከትናንት ጀምሮ ያሉ አስተያየቶች ምን ይመስላሉ? ከፓርቲዎች አመራሮች ሰምተዋል። ለምሳሌ ወይም ከሚወክሉት ህዝብ ሊሆን ይችላል ከመረጠውት ህዝብ ምን አስተያየቶች አገኙ? ስራዬን ነው የሰራሁት ብዬ ነው የማምነው። መግባቴ መስራት ያለብኝ መወጣት ያለብኝ ኃላፊነት ነው ብዬ ነው የገባሁትም በዛ ነው የምንረዳው። ግን የህዝቡ ምላሽ ግን ያልጠበቁት ነው። በጣም ከፍተኛ አድናቆትና ትክክል መሆን ያለበት ለሕሊናዬ ተገዢ መሆኔም መበረታታት እንዳለብን ከጎኔ እንደሆነ በርካታ ወጣቶችን አዳልት የሆኑ ሰዎችን ለማህበራዊ ሚዲያ ጥሩ የሆነ ድጋፍ በአብዛኛው ማለት ነው። ይህ ሲባል ለምን ገባሽ ልክ አደለም የሚሉ ጽንፍ ሄደው አስተሳሰቦች የሉ ማለት አደለም። ይህም ራሱ ሀሳባቸው መግለጻቸው መፍታቸው ነው። ግን አብዛኛው የሚያበረታታና ልክ እንደሆነ ድጋፍ የሚሰጥ ምላሽ ነው እያገኘሁ ያለሁት ማለት ነው። ወይዘሮ ያየሽ ከፓርቲዎት አመራሮችስ ለምሳሌ አግኝተውት ከዚህ ውሳኔዎት በኋላ ትክክል አይደለም ይህም ማድረግ አልነበረ ቦትም የሚል ሊሆን ይችላል ወይ ሌላ አይነት አስተያየት የተሰጠዎት አለ? ከህወሀት አመራር አካባቢ ከእነሱ በቀጥታ ከአመራሮች የደረሰ ነገር የለም። ማህበራዊ ሚዲያ ግን የተለያዩ አካላት የሚወግኑ አሉና በእነሱ በኩል የሚሰነዘረው ሀሳቦች ጥሩ አይደሉም፣ ግን የሚጠበቅ ስለሆነ ለእኔ ምንም ወደኋላ ኋላ የሚያስችለኝ ነገር አይደለም። እንግዲህ ስድስተኛው ሀገራዊ ምርጫ የተራዘመው በዚህ አመት እንደሚካሄድ እየተነገረ ነው። የምርጫ ቦርድ ይሄንን አስታውቋል። ዝግጅቶችም እየተደረጉ እንዳሉ ይታወቃል። ወይዘሮ ያየሽ ማንን ወክለው ነው የሚወዳደሩት በዚህ ምርጫ ይቀጥላሉ? በህዋት አባልነትና ህዋትን ወክለው በፊት በተወዳደሩበት የምርጫ ወረዳ ነው የሚወዳደሩት? አይ ህወሓትን ወክዬ ወደ ምርጫ ካልጄ ሱ ቀርባለሁ የሚል ሀሳብ የለኝም። ለምን እንደዛ አይነት ዝንባሌና ፍላጎት የለኝም። ይሄ እንግዲህ ትናንትና ምክር ቤቱ ስብሰባ ላይ በመገኘትዎት ከመጡ አስተያየቶች በመነሳት ነው ወይስ ቀደም ሲል የወሰኑት ውሳኔ ነው? አይ ቀደም ብዬ የወሰኑት ውሳኔ ነው። ለዚህ ውሳኔዎት መነሻ ምንድን ነው? እኔ እንግዲህ በሀሳብ ክርክርና በጠረጴዛ ዙሪያ ሀሳቦች አንድ ላይ መጥቶ ያሸነፈውና ለህዝቡ የሚጠቅመውን ሀሳብ ይዞ መጓዝን ማደንቅ ሰው ነው። ስለዚህ አሁን ያለንበት ሁኔታ ግን ጽንፍ ይዞ መሄድን ብዙ እንዲሆን የምመርጠው ነገር ባለመሆኑ ምክንያት እንደዚህ አይነት ነገሮችን ባይሆኑ አገራችን በጋራ በርካታ ችግሮች አሉብን። የሚሰራ ሰው ይሳሳታል። ችግሮች ግን የምንቀርፈው በጋራ ሆነን ነው እንጂ በሁለት የተለያየ ቦታ ሆነን ችግሮች ሲሰጡና መፍትሄ ሲያገኙ ባለኝ ግንዛቤ መፍትሄ ያመጣል ብዬ ስለማላስብ በእንደዚህ ከሚያምኑ አካላት ጋር በቀጣይ እንደዚህ መወከልም አብሮ መስራትም ፍላጎት የለኝም። በምርጫው ግን ይሳተፋሉ? በስድስተኛው ሀገራዊ ምርጫ አልወሰንኩም ገና። ወይዘሮ ያየሽ ተስፋ ሁነኝ የኢትዮጵያ የህዝብ ተወካዮች ምክር ቤት አባል በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ። ድ ስለሰጠ እስክንድር